ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። ችን የሚገባ ምርመራ ሰጥቶ የምርመራቸውን ውጤት በጣም በጥንቃቄ እና በተሳካ ሁኔታ ለምሳሌ ኤክስሬይ፣ እንደ ካትስካን፣ እንደ ኤም አር አይ የመሳሰሉትን ከዚህ ከአርቲፊሻል ኢንቴሊጀንስ ጋር አገናኝቶ በቀላሉ እንዲሁም በተሻለ ጥራት በሽታውን ማወቅ ይቻላል። አርቲፊሻል ኢንቴሊጀንስ ሲስተሙ ለምሳሌ በአሁኑ ሰዓት ምናልባት አፍሪካ ውስጥ ላይ ይሰራ ይችላል። ውጭ ከሆነ የሚሰራው ለምሳሌ ዩሮፕ የአፍሪካን ችግር ያየ የአፍሪካን ነባራዊ ሁኔታ ያየ መሆን አለበት እንጂ ዳይሬክትሊ ሊተረጎም አይችልም እና ያንን ከመጀመሪያው መነጋገር አለብን። የሰው ሰራሽ ልህቀት በአፍሪካ በጤና ክብካቤ እና በሕክምና ሳይንስ ዘርፍ የሰማችኋቸው ለውይይት የጋበዝናቸው የምሽቱ እንግዶቻችን ዶክተር ብርሃኑ አለማየሁ እና ዶክተር ምስራቅ ገዝሙ ናቸው። በሰፊው እንወያያለን። ጥቂት ቀናት ለቀሩት የዩናይት ስቴትስ ምርጫ የቀረበ ወግ። መጀመሪያ እዚህ ሀገር የችግር በአስራ ስምንት አስራ ሁለት ነው። ማሳቹሴትስ ውስጥ ገቨርነር ኤልብሪጅ ጌሪ የሚባል ገቨርነር ነበረ እና እሱ ነው የህግ አውጭ ምክር ቤት ሰርቶ ያመጣለትን በጣም የተወሳሰበ ና የአንድን ፓርቲ የበላይነት የሚያራምድ ክለላ አጸደቀ እና ከዛ በኋላ ይሄ ችግር በሱ ስም ነው የተሰየው። ጄሪ ማንድሪንግ የምርጫ አካባቢን እንደ አዲስ ማዋሰን ይሉታል። በየአስር ዓመቱ አመቱ በዩናይትድ ስቴትስ በተለያዩ አካባቢዎች ለፖለቲካ ዓላማ ሲባል የሚፈጸም አወዛጋቢ ድርጊት ነው። የጆርጂያ ስቴት ዩኒቨርሲቲው የፖለቲካ ሳይንስ መምህር ዶክተር ፋሲል ቸርነት ተመልሰዋል። ስለ ጄሪ ማንደሪንግ ምንነት ውዝግቡና ጣጣው ያስረዱናል። ከዛሬ እሁድ ጥቅምት 17 2017 ዓመተ ምህረት ምሽት ዝግጅታችን ጋር የፕሮግራሙ አዘጋጅና አቅራቢዎች ቆንጅ ይታየና አሉላ ከበደ የአክብሮት ሰላምታችንን እናደርሳለን። የሰዓቱ የዓለም ዜና ይቀድማል። ጠብቁን። ጤና ይስጥልን አድማጮች እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የሱዳን የፈጥኖ ደራሽ ኃይሎች ከዋና ከተማይቱ ካርቱም በስተደቡብ በአልጀዚራ ግዛት ውስጥ ባሉ መንደሮች ባደረሱት ጥቃት ቢያንስ 50 ሰዎች ሲገደሉ ከሁለት መቶ በላይ መቁሰላቸውን የመብት ተሟጋቾች ተናገሩ። ጥቃቱ የተፈጸመው በግዛቲቱ የነበሩ አንድ ወታደራዊ አዛዥና የተወሰኑ ወታደሮቻቸው የፈጥኖ ደራሽ ኃይሉን ከድተው የሱዳን ሰራዊትን መቀላቀላቸው ከተነገረ በኋላ መሆኑን ተሟጋቾቹ ገልጸዋል። ካለፈው አርብ ጀምሮ የአልሳሪህና አዝራቅ መንደሮች ጥቃት ደርሶባቸዋል ሲሉ በሱዳን የረዳት ስራዎችን የሚያስተባብሩ የበጎ ፈቃድ ቡድኖች ለኤኤፍፒ በላኩት መግለጫ አስታውቀዋል። አካባቢው በከባድ መሳሪያ ድብደባ ስር የሚገኝና የግንኙነት መስመሮችም የተቆራረጡ በመሆናቸው ቁስለኞችን ለማውጣት አስቸጋሪ መሆኑን መግለጫው አመልክተዋል። ከትላንት በስቲያ አርብ የሱዳን ዶክተሮች ህብረት በፍጥኖ ደራሹ ኃይሎች ለዘር ማጥፋት አደጋ ተጋልጠዋል የተባሉትን ንጹሐን ዜጎች ከተከበበው አካባቢ እንዲወጡ የሰብአዊ ኮሪደር እንዲከፈት የተባበሩት መንግስታት ድርጅትን ተማጽኗል። የሱዳን ሰራዊት ሰላማዊ ዜጎችን የመከላከል ብቃት የሌለው በመሆኑ የነፍስ አድን ስራው የማይቻል ሆኗል ሲሉ የዶክተሮቹ ህብረት አክሏል። በሱዳን የሚካሄደው ጦርነት በ በአስር ሺዎች የሚቆጠሩ ሰዎችን መግደሉ ሲነገር፣ አንዳንዶቹ የሟቾቹን ቁጥር እስከ 150 ሺህ እንደሚያደርሷቸው ዘገባው አመልክተዋል። የተባበሩት መንግስታት ድርጅት ከሰባት ሚሊዮን በላይ ሰዎች የተፈናቀሉ መሆናቸው በመግለጽ በዓለም ትልቁ የተፈናቃዮች ቀውስ ሲል ጠርቶታል። የዓለም የገንዘብ ድርጅት ቀውሱ ለሱዳን አጎራባች ሀገራት የሚተርፍ መሆኑን አመልክቷል። በሰሜን ጋዛ ዛሬ እሁድ በተፈጸመ የእስራኤል የአየር ድብደባ አብዛኞቹ ህጻናትና ሴቶች የሚገኙበት ቢያንስ 22 ሰዎች መሞታቸውን የፍልስጤም የጤና ጥበቃ ሚኒስቴር አስታውቀዋል። እስራኤል ጥቃቱ በታጣቂዎች ላይ ያነጣጠረ ነው ስትል የተዘገበውንም የሟቾች ቁጥር አስተባብላለች። ለሶስት ተከታታይ ሳምንታት ሰሜን ጋዛን በመነጠል የሚካሄዱት የእስራኤል ጥቃቶች እየጨመሩ በመምጣታቸው በጋዛ ሰሜናዊ ክፍል ያለው የሰብአዊነት ሁኔታ አስከፊ ደረጃ ላይ መድረሱን የረድኤት ድርጅቶች ተናግረዋል። በተያያዘ ሌላ ዜና፣ ዛሬ እሁድ በቴላ አቪቭ ከተማ አካባቢ ወደሚገኝ የአውቶብስ ማቆሚያ ደርምሶ በገባ አንድ ከባድ መኪና 35 ሰዎች መቁሰላቸውን የእስራኤል የአደጋ ጊዜ ባለስልጣናት ተናግረዋል። በእስራኤሉ የስለላ ድርጅት ሞሳድ ዋና መስሪያ ቤት አቅራቢያ የደረሰውን አደጋ ባለስልጣናት ሆን ተብሎ የተፈጸመ እንደሆነ ጠርጥረዋል። ስለ አሽከርካሪውና አላማው የገለጹት ዝርዝር ነገር የለም። አሽከርካሪው ወዲያውኑ እርምጃ እንደተወሰደበት ተነግረዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ሁለት የኢራን ወታደራዊ የጦር ሰፈሮች በእስራኤል ጥቃት መውደማቸውን የሳተላይት ምስሎች አሳዩ። የትላንቱ የእስራኤል ጥቃት ከኢራን የቀድሞ የኒውክለር ጦር መሳሪያ ምርምርና ከአሁኑ የባለስቲክ ሚሳኤል መርሃ ግብሮች ጋር ግንኙነት ያላቸውን ፓርቺን እና ክሆርጂ የተባሉትን ሁለት ምስጢራዊ የኢራን ጦር ሰፈሮች እንዳወደሙ ተነግረዋል። ዛሬ እሁድ በአሶሲየትድ ፕሬስ የተተነተኑት የሳተላይት ምስሎች በፓርቺን የጦር ሰፈር የወደሙ ተቋማትን አሳይተዋል። ከእነዚህ መካከል ኢራን ቀደም ሲል በኩል አርፈ ፍንዳታ ሊያስከትሉ የሚችሉ ፈንጂዎችን እንደሞከረችበት የሚጠረጠር ስፍራ እንደሚገኝበት ተመልክተዋል። ዓለም አቀፉን የኒውክሌር ኃይል ተቋም የሚመሩት ራፋኤል ማሪኖ ግሮሲ በኤክስ ማህበራዊ መድረካቸው የኢራን የኒውክሌር ተቋማት ምንም ጉዳት አልደረሰባቸውም ብለዋል። የሳተላይት ፎቶግራፍ ምስሎቹ የሚሳይል ማምረቻ ተቋማትና የመሬት ውስጥ ለውስጥ ዋሻ መስመር እንዳለው በሚታመንበት በክወርጂ ተቋም ላይ የደረሰውንም ጉዳት እንደሚያሳይ ዘገባው አመልክቷል። ተንታኞች የጥቃት ኢራን አዳዲስ ባለስቲክ ሚሳይሎችን የማምረት አቅም እንደሚያሳጣት ገምተዋል። በመጨረሻም በፊሊፒንስ ትራሚ አውሎ ንፋስ አደጋ የሞቱ ሰዎች ቁጥር 110 ደረሰ። በፊሊፒንስ ትራሚ የሚል ስያሜ በተሰጠው ከባድ አውሎ ንፋስ የሞቱ ሰዎች ቁጥር 110 ደርሷል ሲሉ የአገሪቱ ባለስልጣናት ዛሬ እሁድ ተናግረዋል። እስካሁን 42 የሚሆኑ ሰዎች ደብዛቸው እንደጠፋ ሲሆን፣ የነፍስ አድን ሰራተኞች ፍለጋውን ቀጥለዋል። ባለፈው ሐሙስ እንደ ኤሮፓ አቆጣጠር ጥቅምት 24 ፊሊፒንስን የመታው ትራሚ ከግማሽ ሚሊየን በላይ ነዋሪዎችን ከመኖሪያ እና ቀያቸው አፈናቅሏል። ፊሊፒንስን ደቁሶ ወደ ቪየትናም የገሰገሰው ትራሚ በማዕከላዊ የአገሪቱ ክፍል ዛሬ እሁድ ከባድ ዝናብ እንዲሁም በሰዓት ሰባ ኪሎ ሜትሮችን የሚፈጥን ንፋስ ማስከተሉ ተነግረዋል። የአየር ትንባያ ባለስልጣናት በአካባቢ የአየር ንብረት ለውጥ ቀውስ ሳቢያ ከቅርብ ጊዜ ወዲህ በእስያ ፓሲፊክ ክልል የሚታዩ አውሎ ንፋሶች ከባህር ላይ ወደ ምድር ዳርቻ ተጠናክረው እየተጠጉ መንፈስ መያዛቸውና በየብስ ላይ ለረጅም ጊዜ መቆየታቸው በጥናት መረጋገጡን ተናግረዋል። አድማጮች ለምሽቱ የተመደበው የዜናው ክፍለ ጊዜ በዚሁ ተጠናቋል። ከቀሪዎቹ የእሁድ ምሽት ዝግጅቶቻችን ጋር መልካም ምሽት። እሁድ ጥቅምት 17 2017 ዓ.ም። በድጋሚ ጤና ይስጥልን። እንደምንሰንበታችሁ ውድ የፕሮግራማችን ተከታታዮች የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደ እና ቆንጅት ታየነን ለምሽቱ ትኩረት ካደረግንባቸው የራዲዮ መጽሔት ክንብሮች ጋር ተመልሰናል። በምሽቷ ምርጥ ዜማ عند النبال Forgive the I do you. i if i I forgot good and darling ሰው ሰራሽ ልህቀት የየዕለት ጉዳይ ወደ መሆኑ የተሸጋገረ ይመስላል። ገና ዳዴ እያለ እኮ ነው ምኑን አያችሁና የሚሉንን የኢንዱስትሪውን ሰዎች ሳንሰማ፣ የቱን ያህል ሩቅ ስለመሄዱ ግን በስጋት የሚሆን በተስፋ ማሰብ ብዙም አያዳግትም። በሁለት በኩል እንደተሳለ ቢላ የህይወት መንገዳችንን በእጅጉ ሊያቃናና ሊያቀል አለዚያም ምስቅልቅል ሊያስከትል ለዚህ ለመጨረሻው ታዲያ ምስቅልቅል ለማስከተሉ ማለቴ ነው። አያያዛችን የሰው ልጅ ቴክኖሎጂውን የሚይዝና የሚጠቀምበት መንገድ ወሳኝ መሆኑ ነው የታመነና የተፈራውም ምናልባትም ሁለቱንም ስለማድረጉ እና ይህን ለመረዳት ብዙ ጥልቅ እሳቤ ከማይፈለግበት ስፍራ ደርሷል። ለዛሬም አንድ ሰሞንኛ የባለሙያዎች ጉባኤን መነሻ በማድረግ የሰው ሰራሽ ልህቀት በተለይ በጤና እንክብካቤና በሕክምና ሳይንሱ ዘርፍ በተለይም በአፍሪቃ ያለውንና እንዲኖር የሚፈለገውን ገጽታ አዎን፣ ከወዲሁ በወጉ ካልተያዘም ሊከተሉ የሚችሉትን ሁኔታዎች ይሁነኝ ብሎ ወደሚፈትሽ ውይይት ነው የምንወስዳችሁ። በመግቢያችን ያስተዋወቅናቸውን ሁለቱን እንግዶቻችንን ዶክተር ምስራቅ ገዝሙንና ዶክተር ብርሃኑ አለማየሁን ነው የምናወያየው። ዶክተር ምስራቅ ገዝሙ በዩናይትድ ስቴትስ ብሔራዊ የአለርጂ እና የተላላፊ በሽታዎች የምርምር ተቋም የፕሮግራም ኦፊሰር ሲሆኑ ዶክተር ብርሃኑ አለማየሁ በረትገርስ ዩኒቨርሲቲ የጤና አገልግሎት ኢኮኖሚ ባለሙያ እና ሪል ወርልድ ዴታ በመባል የሚታወቀው ከጤና ጋር የተያያዙ መረጃዎች ጥናት ረዳት ፕሮፌሰር ናቸው። እንግዶቼ ሁለታችሁንም ለጊዜያቸው አመሰግናለሁ። ዶክተር ምስራቅ ገዝሙ፣ ዶክተር ብርሃኑ አለማየሁ። ፒፕል ቱ ፒፕል በመባል የሚታወቀው የህክምና ባለሙያዎች ማህበር መሰንበቻውን ሀያ አምስተኛ ዓመት ስነ ስርዓቱን አካሂዷል። ኤአይ ወይም የሰው ሰራሽ ልህቀት የምንለውን በህክምና አገልግሎትና በህክምና ሳይንሱ ረገድ ሊያመጣ የሚችለውን ለውጥ እያመጣ ያለውንም ጨምሮ አፍሪካ ከዚህ እድል የምትጠቀምበት ከባቡሩ ትሳፈራለች ወይስ ፈተና ነው የሚጠብቀን? እንዴት ነው የምንዘጋጀው? የሚል ይመስላል። ተገቢው ይት ሆነ አግኝተነዋል። ከሩቅ ልጀምር። ዶክተር ብርሃኑ በተጨባጭ የሰው ሰራሽ ልህቀት ገና ድሮ ተጽዕኖ ማሳደር ጀምረዋል፣ እና እዚህ በምንኖርበት ዩናይት ስቴትስ የሚሆን በተለያዩ አፍሪካ አገሮች ሰዎች እንደ አቅማቸውና እንደ ሁኔታው ይጠቀሙበት ይገኛሉ። ምን ተስፋ ይታዩታል? ከተስፋው ብንጀምር። በጣም አመሰግናለሁ ይህ እድል ስለሰጠኝ። በጣም ወቅታዊ ጥያቄ ነው ይሄ። ኢትዮጵያ ላይ ትንሽ ሰፋ አድርጌ ነገሩን ብመለከት ባለፉት ሀምሳ ዓመታት ኢትዮጵያ ውስጥ ብዙ ለውጥ ተካሂዷል። የፖለቲካ ፖለቲካ ለውጥ ባለፉት ሀምሳ ዓመታት ደግሞ በዓለም ላይ ብዙ የቴክኖሎጂ ለውጦች ተካሂደዋል። በጣም የሚገርመው የመጀመሪያው የኢትዮጵያ አብዮትን ብለው የፖለቲካ ለውጥ ሲካሄድ አለማችን ላይ ደግሞ ትልቅ የኮምፒውተር ሬቮሉሽን እየተካሄደ ነበር። እኛ በዚህ በአይዲዮሎጂ ልዩነት እርስ በርስ ስንባላና ስንጋጭ የዚህ የኮምፒውተር አብዮት ወይም የኮምፒውተር ሬቮሉሽን አምልጦናል። ከዚያ ቀጥሎ ሁለተኛው ሬቮሉሽን የምለው የዚህ የኢንተርኔት እና የወርልድ ዋይድ ዌብ ሬቮሉሽን ሲካሄድ እንደገና ሌላ እኛ ጋር ሌላ አብዮት ሲካሄድ ነበር የፖለቲካ አብዮት። ይህም በዚህ በጎሳና በዘር የተከፋፈለ የፖለቲካ አብዮት ተካሂዶ ያም አመለጠን። ሁለት እንግዲህ ትልልቅ ሬቮሉሽን ሲካሄድ እኛም የራሳችንን ራሳችን የሚያጠፋ አይነት ሬቮሉሽን ስናካሄድ ነበር። ይሄ አሁን አንተ ያልከው ሶስተኛው ሬቮሉሽን ነው በዚህ በሀምሳ ዓመት ውስጥ ማለት ነው የዚ አርቲፊሻል ኢንቴሊጀንስ ሬቮሉሽን እሱም አሁን ልክ የመጣው እንደገና ሀገራችን ውስጥ ሌላ ትልቅ ቀውስ እናበት ጊዜ ነው እና እንዳለመታደል ሆኖ እዚህ አይነት ለሀገር ብልጽግና ለእድገት ለኢኮኖሚ የሚጠቅሙ የቴክኖሎጂ ለውጦች ሲካሄዱ፣ እኛ ጋር ግን ያንን የሚያደናቅፍ ብዙ ነገር እየተካሄደ ነው እና ፍራቻ አሁንም እኔ ይሄ በደንብ ዓለም እያካሄደ ያለው የአርቲፊሻል ኢንቴሊጀንስ ሬቮሉሽን እሱም እንዳያመልጠን ነው። ግን በፍርሃት ባልጀምረው ጥሩ ነው። ጥቅሙን ግን እንዳልከው በውጭ ባሉት ዓለማት ጥቅሙ በጣም እየታይ ነው። አፍሪካ ውስጥም በአግባቡ ከተጠቀምንበት ብዙ የሚሰጠው ጥቅም ይኖራል። ያንን ጥቅም እንግዲህ በዝርዝር ልንሄድበት እንችላለን። ምናልባት ሊገጥሙ የሚችሉ ችግሮች ምን እንደሆኑ እነሱንም አነሳለሁ። ይችን እንደመግቢያ ልናገር እና የሚቀጥለው ዝርዝር ላይ ተመልሼ እመጣለሁ። መልካም ዶክተር ምስራቅ ቀደም ብዬ ለዶክተር ብርሃኑ ያነሳሁትን ጥያቄ ነው። ለእርሱም በጠቅላላው በተስፋ መልኩ የሚታየውን በተለይ ደግሞ ከአፍሪካ አንፃር አርቲፊሻል ኢንቴለጀንስ ወይም የሰው ሰራሽ ልዕቀት በአጭር ጊዜ ውስጥ የመስፋፋቱን ብዙ ነገሮች የመምጣታቸውን ያህል ብዙ እያነጋገረም በተጨባጭ የሚታዩ ለውጦችም ማየት ጀምረናል። ምን ተስፋ ይታዩታል? እርስዎ ተስፋም ከተስፋም ደግሞ ያለፈ ያንን የምንፈልገውን ለማድረግ አፍሪካ ውስጥ ኢንፍራስትራክቸሩ አለ ወይ? አርቲፊሻል ኢንቴሊጀንስ ከበፊትም የታሰበ ነገር ነው። ለምሳሌ በፈረንጆቹ በአስራ ዘጠኝ ሀምሳ ስድስት አመተ ምህረት ማትማቲሽያንና ስታቲሽያኖች ተሰብስበው አርቲፊሻል ኢንቴሊጀንስን አክቸዋሊ መጀመሪያ የሰየሙት እነሱ ናቸው። እዚህ አሜሪካ ውስጥ ሰይመውት ሀሳቡን ዲስከስ አድርገው ስራ ላይ ለማዋል ዴታ ስቶሬጅ እና የኮምፒውተር ፕሮሴሲንግ ዩኒቱ በጣም የደከመ ስለሆነ በአሁኑ ሰዓት ልናደርገው አንችልም፣ ወደፊት በሚሻሻልበት ጊዜ እናደርገዋለን ብለው አሁን ከዛ በኋላ እንግዲህ ሌቲን ናይንቲስ ጀምሮ ነው። ስለዚህ በሀሳብ ደረጃ ያለ ነበር፣ ለመተግበር ግን ፋስት ኮምፒውተር እና ዴታ ስቶሬጅ ያስፈልገዋል። በአሁኑ ሰዓት ኖርዝ አሜሪካም ሆነ ዩሮፕም ያላቸው ካፓሲቲ አፍሪካ ውስጥ ግን የለም። ስለዚህ ነገሮችን እንደምንፈልገው አርቲፊሻል ኢንቴሊጀንስን ልንጠቀምበት አልችልም። ባለን አቅም ግን የምንችለውን ያህል መጠቀም። አርቲፊሻል ኢንቴሊጀንስ ሲስተሙ ለምሳሌ በአሁኑ ሰዓት ምናልባት አፍሪካ ውስጥ ላይ ይሰራ ይችላል። ውጭ ከሆነ የሚሰራው ለምሳሌ ዩሮፕ የአፍሪካን ችግር ያየ የአፍሪካን ነባራዊ ሁኔታ ያየ መሆን አለበት እንጂ ዳይሬክትሊ ሊተረጎም አይችልም። እና ያንን ከመጀመሪያው መነጋገር አለብን። ዳይሬክትሊ ከዚህ ሄዶ እዛ እንደማልጠቀምበት በዚህ ላይ ስኪልዱ ባለሙያ አፍሪካ ብዙ አንዳት ነገር ግን ሪትሬን መደረግ አለባቸው። ከአዲስ አበባ ዩኒቨርሲቲ በማትማቲክስ ነው ግራጁዌት ያደረግኩት። ብዙ ማትማቲሽያን እና ስታስቲሽያኖች አሉ። አርቲፊሻል ኢንተሊጀንስ ደግሞ ይሄ አልጎሪትም የሚሉት ብዙ ማትማቲክስ እና ስታስቲክስ ነው። በዛ ደረጃ ማለት ነው እና ሁሌ አገር ውስጥ ያለውን ባለሙያ ማየት እና እንደገና እድል ሰጥቶ ማለማመት ጥሩ ነው እላለሁኝ። መልካም ወደ አንኳር ጭብጦች እንዝለቅ። ዶክተር ብርሃን ወደ እርስዎ ልመለስ። የሰው ሰራሽ ልህቀት የፈነጠቀው ተስፋ በተጨባጭም በተለይ እናንተ በምታተክሩበት ይሄም ውይይት በሚያተክሩበት የህክምና ዘርፍ የተሻለ አገልግሎት መስጠት የሚያስችል ለህክምና የሚወጣ ወጪ እንዲቀንስ በብዙ መንገድ ይረዳል ተብሎ ይታሰባል። በተጨባጭ እናንተ እስከተረዳችሁት እስከምታውቁት ድረስ ምን ማድረግ ያስችላል? በህክምናው ዘርፍ የሰው ሰራሽ ልቀት እስካሁን ባለው። እሺ፣ ይሄ እንግዲህ በዚህ በውጭው እኛ ባለንበት ዓለም ብዙ አርቲፊሻል ኢንቴሊጀንስኬሽን ስራ ላይ ይዋል ነው። ግን አሁን እንደኢትዮጵያ አይነት አፍሪካን ነገሮች እንዴት ሊጠቅም ይችላል የሚለውን ለመመለስ ቅድም ዶክተር ምስራቅ እንዳለቸው የዚህ የኢንፍራስትራክቸር ችግሩ የኢንተርኔት መዘርጋት በብዛት አለመኖር የኤሌክትሪካል ፓወርሱ ደግሞ በብዛት አስፈላጊ ነው። ትልቁ ደግሞ ኢንፍራስትራክቸር ዶክተር ምስራ ከረቹ ጋር የሚያዘው ይሄ ክላውድ ኮምፒውቲንግ የሚሉት ፕላትፎርም ነው። የግድ ሀገሮች የራሳቸው የሆነ ሶፍትዌር፣ የራሳቸው የሆነ ዴታ ግድ ላይሆን ይችላል። እንደ ጉግል፣ እንደ አማዞን፣ እንደ ማይክሮሶፍት እንደ ሳውዝ አፍሪካ፣ እንደ ኬንያ፣ ናይጄሪያ የመሳሰሉ ሀገሮች አሉ። እዚያው ካሰብን ብዙ ሊሰሩ የሚችሉ ነገሮች አሉ። ለምሳሌ ለምሳሌ በሽተኞችን የሚገባ ምርመራ ሰጥቶ የምርመራቸውን ውጤት በጣም በጥንቃቄና በተሳካ ሁኔታ ለምሳሌ ኤክስሬ፣ እንደ ካትስካን፣ እንደ ኤምአርአይ የመሳሰሉትን ከዚህ ከአርቲፊሻል ኢንቴሊጀንስ ጋር አገናኝቶ በቀላሉ እንደውም በተሻለ ጥራት በሽታውን ማወቅ ይቻላል። ይሄ ማለት ምንድን ነው? በአፍሪካ ሀገሮች ብዙ የዶክተር እጥረት አለ። የዶክተር እጥረት ባለበት ሁኔታ እንዲህ አይነቱ ስራ በአርቲፊሻል ኢንቴሊጀንስ ሊሰራ ይቻላል። ይህ እንግዲህ አቅድም የተባለው ኢንፍራስትራክቸር ስራ ላይ ከዋለ ነው። ሌላው ደግሞ ትልቁ ጥቅሙ እዚህ ሀገር ፐርሰናላይዝ ሜዲሲን ይሉታል ግለሰቦችን የጤንነት ሁኔታ ተመልክቶ ተገቢውን ምርመራና ህክምና አድርጎ ክትትል ማድረግ ለምሳሌ አሁን የደም ግፊት ያለበት ሰው ሁሉ አንድ አይነት መድኃኒት አይሰጥ የሰውየው ክብደት እድሜው ያለበት የጤና ሁኔታ የኗኗር ሁኔታ ያ ሁሉ ታይቶ ነው እንግዲህ የምን አይነት መድኃኒት ያስፈልገዋል ምን አይነት ህክምና ክትትል ያስፈልገዋል የሚባለው ይሄንን ለማድረግ የአርቲፊሻል ኢንቴሊጀንስ ቴክኖሎጂ በቀላሉ እንዲህ አይነቱን ነገር መስራት ይችላል። እና አንዱ ይሄ ነው ትልቁ ነገር። ግን እንደ አፍሪካ እና እንደ ኢትዮጵያ አይነት ሀገሮች አርቲፊሻል ኢንቴሊጀንስ ጥቅም ይሄ ቴሌሜዲሲን የሚሉት ነው። እንግዲህ ቴሌሜዲሲን በጣም የተለመደ እየሆነ መጥቷል። በተለይ ኮቪድ በነበረበት ጊዜ ሰው ሐኪም ቤት መሄድ እየፈራ በዙም ወይ በስልክ ወይ በቴክስት ነበረ ህክምናን የሚከታተለው። እና ይሄ ቴክኖሎጂ አፍሪካ ውስጥም በብዛት ያለ ይመስለኛል። ይሄ እንግዲህ አድቫንቴጁ ምንድን ነው? ሆስፒታል ወይም ጤና ጣቢያ በብዛት በሌሉባቸው አካባቢዎች በእንደዚህ አይነት ሕክምና ማድረግ ይቻላል እና እንደውም አንድ ትልቁ የአርቲፊሻል ኢንቴሊጀንስ አድቫንቴጅ ቴሌሜዲስንን ሕክምና ሊደርስ የማይችልበት ቦታ ለሰዎች ማዳረስ መቻል ነው። ሌላው ግን በጣም ትልቁ አድቫንቴጅ አሁን ለምሳሌ እንደ ኢትዮጵያ አይነት ሀገሮች አንዳንድ ሰዎች ትንሽ የተሻለ ሕክምና ሲፈልጉ ወደ ህንድ፣ ሳውዝ አፍሪካ ወይም ወደ ዩሮፕ ወ አሜሪካ እየመጡ ነው የሚታከሙት። ያ እንግዲህ በጣም ብር ላላቸው ሰዎች ካልሆነ በስተቀር በጣም የሚቻል ነገር አይደለም። አንዱ የቴሌሜዲሲን ትልቁ አድቫንቴጅ ይሄ ነው። የግድ ቋንቋ መቻል የለብም። ለምሳሌ አንድ የልብ ሐኪም ቻይና ሀገር ቢኖር ቀጠሮ ይዞ ለማግኘት በቀላሉ ቤት ተቀምጠ በራሱ ቋንቋ እየተናገርክ አርቲፊሻል ኢንቴሊጀንሱ የአንተን ቋንቋ ወደ ቻይንኛ እየተረጎመ ከስፔሻሊስቱ ጋራ ለመነጋገር የሚቻልበት ቴክኖሎጂ ነው። አፍሪካ እንግዲህ በብዛት በዚህ በወረሺ በሽታ በጣም የተጠቃ ነው። ወረሺ ከመምጣቱ በፊት መተንበይ ከተቻለ ብዙ ህይወት ማዳን ይቻላል እና አንዱ የዚህ አርቲፊሻል ኢንቴሊጀንስ ቴክኖሎጂም ጥቅሙ ለምሳሌ እንደ ኮቪድ አይነት እንደ ወባ አይነት በየጊዜው የሚመጡ አይነት በሽታዎች ከመምጣታቸው በፊት መተንበይ ወይም ፕሬዲክት ማድረግ ስለሚቻል ለዚያ ሁሉ ዝግጅት ማድረግ እና ሰዎቹን ከእንደዚህ አይነት ጥንቃቄ እንዲያደርገው ነው ማድረግ ያስችላል በተለይ በህክምና ሙያ ሊሰጠው የሚችለው ጥቅም ምንም ተለክቶ የሚያልቅ አይነት አይደለም። ማልካም በእርግጥ ከወዲሁ የተነጠቀው ተስፋ ይሄንኑ ማመላከቱ አልቀረም። አንደኛው ተስፋ እየተጣለበት ነው የሚል በዘገባዎች ደጋግመን የተመለከትነው ቴክኖሎጂው በቀላሉ ሰዎች የሚማሩበትን ልምድ የሚያካብቱበት ሁኔታ ይፈጥራል የሚለው ተስፋ ሰጥቷል። እንደሚያውቁት እንደ ኢትዮጵያ ያለ አገር የትምህርት አቅርቦቱ እጅግ የተዳከመበት የየቀን ዜና የሆነበት ቦታ በሁለቱም ጫፍ ቢመለከቱ እውቀትን ለማዳበር ከፍ ያለ ግንዛቤም ለመፍጠር በአጭር ጊዜ ውስጥ ለመማር ይረዳል። በአንጻሩ ያን የመሰለ እውቀት ለመቅሰም ለመማር እና ለመረዳትም የመማር አቅም ይጠይቃል። እሱ ላይ ምን ይታዮታል? ወደ ፈተናዎቹ ከማለፋችን በፊት ጥሩ፣ አሁን ዶክተር ብርሃኑ አለው ላይ ትንሽ ለመጨመር ለምሳሌ አርቲፊሻል ኢንተለጀንስ ጥሩ ጥቅም አለው፣ ግን የሀገሪቱን ምን ያህሉን ሰው ያዳርሳል? አሁን ለምሳሌ ይሄ የኤክስሬ ሪዲንግ እና ከዛ ትሪትሜንቱን የሚያስፈልገው ምንድን ነው? የኤክስሬ ማሽኑ በየቦታው መኖር አለበት። አሁን ለምሳሌ አንዱን አፍሪካ ሀገር የወሰድ እንደሆነ ኤክስሬ ማሽን የሚኖረው ምናልባት ከተማ አካባቢ ሊሆን ይችላል። ብዙ የሚኖረው ወደ ባላገር ነው፣ እና ባላገር ውስጥ ኤክስሬ ማሽን ከሌለ በምን አይነት ነው ይሄን አርቲፊሻል ኢንተለጀንስ ብዙ ሊጠቀምበት የሚችለው? ደግሞ መታሰብ ያለበት ምንድን ነው? አሁን አገሪቱ ባላት አቅም በምን አይነት ነው አርቲፊሻል ኢንቴሊጀንሱን ልንጠቀምበት የምንችለው? ለምሳሌ አንዱ አሁን ብዙ አፍሪካ ሀገሮች እየተጠቀሙበት ያለው ይሄ በዲያቤቲክ ምክንያት የሚመጣ የአይን መታወር በሽታ አለ እና አሁን እሱን የአርቲፊሻል ኢንቴሊጀንስ ማሽን ብለው የያዙት ካሜራ ነው እና ያንን ካሜራ ነርሶችም ሄደው በየሰፈሩ የሰውን ሬቲና አንስተው ያንን በሞባይል ዋይፋይ ወደ ክላውድ ወይንም ቅድም ዶክተር ብርሃኑ ያለው ክላውድ ምንድን ነው ዴታ ስቶሬጅም ፕሮሴስም የሚደረግበት ቦታ ግን፣ በኪራይ የሚሰራ አገር ውስጥ ሳይሆን ሌላ ቦታ ያለ ነው፣ ግን ከሀገር ውስጥ ይላካል እና ያንን ሬቲናውን በዛ በካሜራ አንስተው ወዲያው በሞባይል ዋይፋይ ወደ ክላውድ ይላክና ዲያግኖሲሱ ወዲያው ለነርሷ ይሰጣታል። የህመሙ ምንነት በባለሙያ ይረጋገጣል እና ይረጋገጣል እና ወዲያውኑ የምታክም ከሆነ ዛ እሷ የምትችለው ከሆነ ታክማለች። የማትችለው ከሆነ ደግሞ ለሪፈራል እንዲህ እንዲህ አይነት ነው ብላ ያንን የመጣውን ሪዘልት ታስተላልፋለች ማለት ነው። እና ይሄ ሌላ ተጨማሪ ኢንፍራስትራክቸር ሳያስፈልግ ባለው ኢንፍራስትራክቸር ብዙውን ፖፑሌሽኑን ልንጠቅም እንችላለን ማለት ነው ስለዚህ ያ ኢንፍራስትራክቸር እስከሚስተካከል ድረስ እንዲህ እንዲህ አይነት ነገሮችን ማየት እና ጠቅላላ ህዝቡ ሊጠቀምበት የሚችለው ነገር ላይ ማተኮሩ ጥሩ ይመስለኛል ግን ወደፊት ደግሞ ያኛውን ኢንፍራስትራክቸሩን ለመስራት መሞከር መልካም አስፈላጊው መሰረተ ልማቶች በሌሉበት አካባቢ እንኳን ቴክኖሎጂው ሌላ በር ይከፍታል ሌላ አማራጮችን አጋዥ አቅም ይሰጣል ነው ያሉት የስልጠና አስፈላጊነት ይታወቃል። የሰለጠነ ባለሙያ እጥረት ያለበት መሆኑን ቀደም ብላችሁ ጠቅሳችኋል። ነገር ግን ይህ ኤአይ በስልጠናውም ረገድ የአቅም ግንባታ የሚባለውን ለማገዝ እንደሚውል ይታወቃል። እንደ ኢትዮጵያ ያለ ከፍተኛ እጥረት ያለበት ሊጠቀም የሚችለውን ያህል ደግሞ የተዳከመ የትምህርት ሁኔታ፣ ቀደም መሰረተ ልማቱ ላይ የገለጹትን የመሰለ እጅግ የተዳከመ የትምህርት ሁኔታ ባለበት እንዴት ነው የእሱም ፈተና ወይም ማለፍ የሚቻለው የትምህርቱ ተማሪውና አስተማሪው ለምሳሌ በአፍሪካ ብዙ ያለው ከተማ ውስጥ ነው እና እዛ ከተማ ውስጥ ደግሞ አሁን ቨርቹዋል ክላስ ይሰጣል ወይም ከዚህ ሆኖ ሰው ሊያስተምር ይችላል። ሕክምና ይሁን ሌላውንም ትምህርት ቢሆን፣ ነገር ግን ያንን ለማስተማር ደግሞ ኢንፍራስትራክቸሩ ለሲቲዎቹ ለምሳሌ ለአዲስ አበባ አይነቶቹ ሊጠቅም ይችላል። ግን ውጭ ላለው በምን አይነት ነው? ለምሳሌ ባላገር ውስጥ ያለው በምን አይነት ነው ልናደርስ የምንችለው? አንዳንዱ መፍትሄ ሆኖ የተገኘው ምናልባት እንግዲህ አርቲፊሻል ኢንቴሊጀንስ ላይሆን ይችላል። ግን ያንን ትምህርት በፓወርፖይንት ሚሆን በቪዲዮም ሚሆን ቀድቶ አስተማሪው ያንን በራሱ አጥንቶ ለተማሪዎቹ ሊያስተምር ይችላል። አንዱ ይሄ ነው እንግዲህ ነው እንጂ አርቲፊሻል ኢንቴሊጀንስ ለማስተማር ከተባለ ግን ኢንፍራስትራክቸሩ ያስፈልጋል። መልካም። እስኪ ወደ ፈተናዎቹ እንሻገር። ደጋግማቸው ያነሳችሁት የመሰረተ ልማት እጥረት ከችግሮች አንጻር የሚታይ መሆኑ ይጠቀሳል። በመረጃ ሽግግሩ ረገድ በተለይ ሕክምናን የመሰለ ሚስጥራዊነት ያላቸው በሐኪሙና በመምተኛው መካከል ብቻ የሚቀሩ ግለሰቦች ጉዳዮች ሳይቀሩ አደጋ ላይ ሊወድቁ ይችላሉ የሚለው ስጋት እዚህ ባለንበትም ሀገር ያሳስባል። ሌሎችንም ጨምረው የትኞቹ ከወዲሁ መታሰብ አለባቸው ይላሉ? ችግሮቹ ከታወቁ ደግሞ በተጓዳኝ ውስጥ ምን መታሰብ አለበት? ዶክተር ብርሃኑ ክቡራትና ክቡራን የራዲዮ መጽሔት ተከታታዮች፣ ውይይቱ አልተቋጨም። ለቀደመውና ለቀሪው ጥያቄዎች ዶክተር ምስራቅ ገዝሙና ዶክተር ብርሃኑ አለማየሁ ይመልሳሉ። አሁን ከዩናይትድ ስቴትስ የፖለቲካ ጉዳዮች ጋር ወደ ተዛመደ ርዕስ ይሆናል የምንሻገረው። በጣት የሚቆጠሩ ቀናት የቀሩት የዘንድሮ የዩናይት ስቴትስ ፕሬዝዳንታዊ ምርጫ አሁንም የሚሊዮኖችን ቀልብ እንደሳበ ነው። ቀጣዩ ታዲያ በምርጫ ሰሞን ሳይሆን ከዚያ ቀደም ብሎ ባሉት ጊዜያት የሚከናወን ድርጊት ነው። በምርጫ ውጤቶች ላይ ተጽዕኖ ሊያሳድር የሚችልና በሁለቱም ፓርቲዎች ተደጋግሞ የሚፈጸም በእንግሊዝኛው ጄሪ ማንደሪንግ፣ የምርጫ አካባቢን እንደ አዲስ ማዋሰን ይሉታል። ለመሆኑ ጄሪ ማንደሪንግ ምንድን ነው? ፋይዳው፣ መሰረቱና፣ ውዝግቡ እንዲሁም ጣጣው ሙያዊ ትንታኔ የሚሰጡን የፖለቲካ ጉዳዮች አዋቂ ጋብዘናል። ዶክተር ፋሲል ቸርነት በጆርጂያ ስቴት ዩኒቨርሲቲ የፖለቲካ ሳይንስ ተባባሪ ፕሮፌሰር ናቸው። ዶክተር ፋሲል የምርጫ ሰሞን ወጋችን ይቀጥላል። ለዛሬው የመረጥነው የውይይት ርዕስ ቀደም ብለን በመግቢያችን ጠቆም እንዳደረግ ነው፣ በእንግሊዝኛው አጠራር ጀሪ ማንደሪንግ የተባለውን የምርጫ አካባቢን እንደ አዲስ ለማካለል የሚወሰዱ እርምጃዎችን ይመለከታል። ይበልጡን ከዩናይት ስቴትስ ውጭ ላላችሁ አድማጮቻችን እንግዳ የሚሆን ይመስለናል። ከመሰረታዊው ጽንሰ ሀሳብ ከመሰረታዊ ጭብጡ ብንነሳ ይህ ጀሪ ማንደሪንግ የተባለ ነገር በራሱ ምንድን ነው? እሺ ጠቃሚነቱን እናንተም ገልጣችኋል። ዝም የትምላላ ሰው ማወቁ ጠቃሚ ነው ብዬ አስባለሁ። እና ጄሪ ማንደሪንግ እንግዲህ ምንድን ነው? የኮንግሬሽናል ዲስትሪክት ወይም ደግሞ የተወካዮችን ክልል በህዝብ ቆጠራ ላይ በተገኘ ውጤት መሰረት የአስር አመቱ ይካለላል። የመጀመሪያው ድርሻ ምንድን ነው? የተወካዮች ምክር ቤት ማለት ነው፣ የዩናይት ስቴትስ ሀውስ ኦፍ ሬፕሬዘንታቲቭስ፣ ህገ መንግስቱ በሰጠው ስልጣን መሰረት የህዝብ ቆጠራውን አይቶ ያከፋፍላል። አራት መቶ ሰላሳ አምስት ኮንግሬሽናል ዲስትሪክቶች አሉ። ለምሳሌ ወደ ጆርጂያ ብዙ ሰው ቢመጣ ጆርጂያ ተጨማሪ ኮንግሬሽናል ዲስትሪክት ያገኛል። ወይም ደግሞ ኒውዮርክ ብዙ ሰው ከዛ ወጥተው ወደ ሌላ ስቴት ቢፈልት የሄድበት ሀገር ሲያገኝ ያኛው ደግሞ ላኪው ግዛት ዲስትሪክቱ ይቀንሳል ማለት ነው። አሁን ባለፈው ካሊፎርኒያ ኒውዮርክም እንደዚሁ ቀንሶባቸዋል። በትወንቲ ትወንቲ የህዝብ ቆጠራ መሰረት ያደረገ ክፍርትን ላይ ማለት ነው። ስለዚህ የመጀመሪያው ደረጃ ሪአፖርሽመንት ነው የሚባለው ሀውስ ኦፍ ሬፕሬዘንታቲቭስ ወይም የተወካዮች ምክር ቤት የህዝብ ቆጠራን አስደግፎ ያሉትን አራት መቶ ሰላሳ አምስት ክልሎች ለአምሳ ግዛቶቹ ያስተላልፋል። እንግዲህ እንዳልኩ ለምሳሌ በጆርጂያ በሁለት ሺህ የተደረገው ቆጠራ ህዝብ ወደ ጆርጂያ ስለመጣ አንድ ተጨማሪ ግዛት ለማግኘት ችለናል ማለት ነው። እዚህ ጆርጂያ በሁለት ሺህ ሀያ የተደረገው የህዝብ ቆጠራ ቴክሳስ ሁለት አግኝተዋል ተጨማሪ ማለት ነው። አሁን ሰላሳ ስምንት ኮንግሬሽናል ዲስትሪክት አለው ማለት። እንደዚሁም ኮሎራዶ፣ ፍሎሪዳ፣ ቴክሳስ፣ ኖርዝ ካሮላይና አንዳንድ ተጨማሪ አግኝተዋል። በአንጻሩ ደግሞ ካሊፎርኒያ፣ ሚቺጋን፣ ፔንስልቬኒያ፣ ኒውዮርክ አንዳንድ አጥተዋል። ይህ እንግዲህ በሁለት ሺ ሀያ በተደረገው የህዝብ ቆጠራ መሰረት ማለት ነው። ስለዚህ ይሄ የህዝብ ቆጠራ ሲደረግ እዚ ወደ ግዛት የመጣው ግዛት ወይም ደግሞ ስቴት ተጨማሪ ዲስትሪክት ያገኛል ማለት ነው። ዶክተር ፋሲል ሂደቱን ማን ነው የሚያከናውነው? እንዴትስ ነው የሚከናወነው? ሂደቱ መጀመሪያ ሪያፖርሽንምንት ነው ማለት፣ የሀውስ ኦፍ ሬፕሬዘንታቲቭስ ብዙ ቆጠረን አስመልክቶ እነዚህን ዲስትሪክቶች ያከፋፍል። ከዛ በኋላ ሁለተኛው ስቴፕ ምንድን ነው? ሪዲስትሪክቲንግ ይባላል። ሪዲስትሪክቲንግ ማለት የመጡትን ዲስትሪክቶች፣ ለስቴቱ የደረሱትን፣ ባውንደሪያቸውን፣ ክልላቸውን ማካለል ማለት ነው። ይሄን የሚያደርገው በአብዛኛው ስቴቶች ውስጥ አብዛኛ ወንበር ያለው ፓርቲ ነው ለምሳሌ ጆርጃ ውስጥ ኮንግሬሽናል ዲስትሪክት ሪዲስትሪክት የሚያደርገው የሪፐብሊካን ፓርቲ ነው፣ አብላጫ መቀመጫ ስላለው በጆርጃ ሌጅስሌቲቭ ባዲ ስላለው ማለት ነው። እና እንደዚህ እየተደራረጠ ይከፋፈላል። አሁን እዚህ ጋር ነው ችግሩ የሚነሳ። እዚ ጋ ደግሞ ዶክተር ፋሲል ሲጀመር የጀሪማንደሪንግ አሰራር በሀገሪቱ ታሪክ እንዴት ነው የተጀመረው? መጀመሪያ እዚህ ሀገር የችግር በአስራ ስምንት አስራ ሁለት ነው ማሳቹሴትስ ውስጥ ገቨርነር ኤልብሪጅ ጌሪ የሚባል ገቨርነር ነበረ እና እሱ ነው የህግ አውጪ ምክር ቤት ሰርቶ ያመጣለትን በጣም የተወሳሰበ እና የአንድን ፓርቲ የበላይነት የሚያራምድ ክለላ አጸደቀ። እና ከዛ በኋላ ይሄ ችግር በሱ ስም ነው የተሰየው። እና ጄሪ ማንደሪንግ የሚለው ቃል ከዛ ነው የመጣው። በሱ ስም ነው። አዎ፣ ማሳቹሴትስ ገቨርነር ነበረ። እና እንግዲህ ከዛ ጀምሮ ታሪካዊ አመጣጥ ስናየው በየጊዜው ነገሩ እየተባባሰ መጥቶ ሁለቱም ፓርቲዎች ተጠቃሚዎች ናቸው። በተለይ ደግሞ የሪፐብሊካን ፓርቲው ብዙ ቦታ አሁን ባለው ዴታ አብዛኛውን የመቀመጫ ሴቶች የያዘበት አንደኛው ምክንያት ይሄ ነው። ስለዚህ የነዚህ ስቴቶች ውስጥ ያሉ አብላጫ መቀመጫ ያላቸው ፓርቲዎች ኃላፊነቱን ሲቀበሉ አንድ ሰው አንድ ድምፅ በዚህ ላይ ደግሞ ፕሪዘርቪንግ ኮሚዩኒቲስ ይባላል በአካባቢ ያለው ሰው እንዳይለያይ ኮንቲንዩቲ እንዲኖር የተያዘ እንዲሆን እና ቅርጹ ደግሞ ሪዝነብል እንዲሆን፣ እነዚህ ቤዚክ መወሰኞቹ ናቸው። በዚህ መሰረት ነው በአበሪ ወይም ደግሞ ክልሉን ማካለል ያለባቸው። ነገር ግን ይህንን ብዙ ጊዜ ያደረጉቱ ሁለቱ ፓርቲዎች እድሉን ካገኙ የራሳቸውን በሚጠቅም ሁኔታ ክልሉን ያካልላሉ ማለት ነው። እንግዲህ ለመጪው አስር ማለት ያ ክልል አይቀየርም ማለት ነው እና አሁን ሌላ ሁለት ሁለት ዋና የሆኑ ቴክኒኮች የሚጠቀሟቸው አሉ። ጀሪማንደሪንግን ከግብ ለማድረስ ማለት ነው። አንደኛው ክራኪንግ ይባላል። የአንተ ፓርቲ ተቃዋሚ የሆነ ሰው ደጋፊዎች ያሉበት ክልል ትበትነዋለህ። በትነ ምንድነ የምታደርገው፣ በየቦታው ትንሽ ትንሽ ታደርጋቸውና ትከፋፍላቸዋለህ። ለምሳሌ በአንድ ክልል ስልሳ ፐርሰንቱን የአንተን ደጋፊ ታደርጋለህ፣ ሀያ ወይም ሰላሳ ወይም እነሱም ታደርጋለህ እንዲህ ያለህ በየቦታው ትበትናቸዋለህ። ይህ ክራቂ ይባላል። እና እነዚህ ሰዎች ምን ጊዜም ቢሆን ራሳቸው የሚፈልጉትን ተወካይ ለመምረጥ እድል አይኖርም፣ ተጽዕኖ ማድረግ አይችሉም፣ ምንም ተጽዕኖ የላቸውም። በቃ እነሱ ቢፈልጉት ሰው ለመምረጥ ፈጽሞ ተስፋም የላቸውም። ያቱም አብላጫ ድምጽ ነው የሚወስነው አብላጫ መቀመጫ ያለው ፓርቲ ነው የሚወስነው። የእሱ ደግሞ ተቃራኒው ቴክኒክ የሚጠቀሙት ፓኪንግ ይባላል። ያንተ ተቃዋሚ ፓርቲ ደጋፊ የሆኑትን ሰዎች አስር ኮንግሬሽናል ዲስትሪክት ቢኖረው ሁለት ውስጥ አብላጫ ድምፅ እንዲኖራቸው ታደርጋለ ስምንት ውስጥ የአንተን አብላጫ እንዲሆን ታደርጋለ ማለት ነው። ስለዚህ ሁለት ውስጥ የራሳቸውን ሰው መምረጥ ይችላሉ፣ ግን ሌላ ቦታ ያላቸው የድምፅ ጥንካሬ ይዳከማል ማለት ነው። ምክንያቱ ሰብስባ አንድ ቦታ አጉራቸዋል ይሄ ነገር ዶክተር ፋሲል ከህዝብ ቆጠራ ውጤት ጋር ተያይዞ ከሆነ በየአስር ዓመቱ የሚከናወነው ነገር ግን ብልጫውን የያዙት ፓርቲዎች ለየፓርቲያቸው ጥቅም እንደገና በፈለጉት መንገድ በዘዴ የሚያካልሉ ከሆነ ህጋዊ ሆኖ እንዴት ነው ሊቆይ የቻለው? በህግ የመታገድም እርምጃ የመሳሰለው የለም አለ? እንግዲህ እስካሁን ዋናው የአገሪቱ ከፍተኛ ፍርድ ቤት ይህንን ጉዳይ በጣም የተወሳሰበ እንደመሆኑ መጠን በብዙ መልኩ አይቶናል። ለምሳሌ ሁለት አይነት ጀሪ ማንደሪንግ ነው ፍርድ ቤቱ ከፍሎ ለማየት የፈለገው። አንደኛ በዘር ላይ የተመሰረተ ጀሪ ማንደሪንግ፣ ሁለተኛ ደግሞ ወገናዊነት ያለው በፓርቲ ወገናዊነት ያለው ጀሪ ማንደሪንግ ነው። እነዚህን ሁለቱን ከፍሎ ካየ በኋላ በዘር የሆነውን አስራ አራተኛውን የህገ መንግስት ማሻሻያ ኢኳል ፕሮቴክሽን ክሎዝ የሚለውን ስለሚቃረብ በፍጹም በዘር ላይ የተመሰረተ ክለላ ማድረግ አይቻልም ብሎ ወስኗል። ነገር ግን ደግሞ በዛው ላይ ደግሞ ዘርን በተመለከተ ይሄ የተደረገው ክለላ የተደረገው ማይኖሪቲዎችን ለመጠበቅ የነሱን ህገ መንግስት መብት ለማስጠበቅ የተደረገ ከሆነ ድሮ ማድረግ ይቻላል ይላል። የፓርቲውን ግን በፓርቲ ላይ የተመሰረተ በፓርቲ ወገናዊነት ላይ የተመሰረተውም ይህ የፖለቲካ ጥያቄ ነው፣ እንዲ ልንፈታው አንችልም። ስለዚህ የዩናይትድ ስቴትስ ኮንግረስ ይህንን አይተው ራሱ ዘላቂ መፍትሄ መስጠት አለበት ብሎ ነው እልባት ቋጨው እና ይሄ በዘር የተነሳው በጣም በተለይ ደግሞ በደቡብ እና በደቡብ ምዕራብ ግዛቶች ውስጥ ከዚህ ት የተደጋጋሚ የጭቆና የአድሎ ስርዓት በነበረበት አካባቢ ብዙ ጊዜ ይነሳል። አሁን ለምሳሌ ኖርት ካሮላይና፣ ሜሪላንድ፣ ቴክሳስ ብዙ የኮርት ኬዞች ቀርቧል። በቅርቡ ደግሞ ፔንሲልቬኒያ እንዲያውም ሪፐብሊካኖቹ ከአስራ ስምንቱ መቀመጫ ጄሪማንደራሪው አስራ ሶስቱን ተቆጣጥረዋል። እና ህዝቡ እዛ ያለው ህዝብ በፖለቲካ አመለካከቱ ዳይቨርስ ሆኖ የዴሞክራቲክ ፓርቲን የሚደግፍ ሆኖ ቢገኝ እንኳን እነዚህ የሪፐብሊካኖች ያካለሏቸው ዲስትሪክቶች በረቀቀ መንገድ የእነዚህ ሰዎች ድምፅ የማይሰማበት አይነት ዲስትሪክት የፈጠሩ ጄሪማንደራሪ የፈጠሩ ማለት ነው። እዚህም ጆርጂያ ብንመጣ ከሀያው የህዝብ ቆጠራ በኋላ በጣም ብዙ ማይኖሪቲ ወደዚህ እየመጣ ነው። ጥቁሮች፣ ሂስፓኒክ፣ ኤዥያን እና አሁን የተካለለው ሪዲስትሪክት እየተሰራው ፈጽሞ ይህንን የህዝብ ፍልፈት የማያንጸባረቅ የህዝቡን ደግሞ የተለያየ ባክግራውንድ የማያንጸባርቅ ሆነ ያለው። ጆርጂያ ውስጥ ያለው አስራ አራት ኮንግሬሽናል ዲስትሪክቶች ውስጥ አስሩን ሪፐብሊካኖቹ ናቸው የያዙት እና ይሄ ምንም አሁኑ ጊዜ ያለውን የፖፑሌሽን መለወጥ የሚያንጸባረቅ አይደለም እና ብዙ ችግር አለው። እና ይሄ ነው መሰረታዊ ሀሳቡ። በችግር የሚታዩትን በተለይ የፓርቲ ወገንተኝነት የሚንጸባረቅበትን አብላጫ መቀመጫ ያለው ፓርቲ እድሉን ሲያገኝ በተለይ በሁለተኛው ይሄ ሪዲስትሪክቲንግ ያሉት ዳግም የማካለሉን ሁኔታ የመራጩንም ማንነት በትክክል ስብጥሩን ጨምሮ የማያንጸባርቅ መሆኑን ገልጸዋል። ምን አይነት ተጽዕኖ ያስከትላል እንዲህ ያለው አወቃቀር? ይህ ብዙ ችግር ነው የሚያስከትለው። በመጀመሪያ በመሰረቱ አንድ ዲሞክራሲያዊ የፖለቲካ ስርዓት አለ በሚባል ሀገር የዲሞክራሲን መሰረታዊ መመሪያዎች የጣፈ ህግ ሲኖር ስርዓቱን ዲሞክራሲያዊ ነው ለማለት ፈጽሞ የሚያስቸግርበት ሁኔታ ይመጣል። ለምሳሌ እዚህ ሀገር የመራጮች ወጥቶ የመምረጥ ቁጥር ሲነጻጸር በብዙ መራባራቻ አቻዎቻቸው ጋ በጣም ያነሰ ነው። ምክንያቱም ሰው ይሄ ምርጫ ኮምፒቲቲቭ አይደለም። ስለዚህ ኮምፒቲሽን ስለሌለ ወጥቼ ማንን ነው መምረጠው የሚል አስተሳሰብ ይይዛል። ሁለተኛ ነገር ደግሞ አብዛኛዎቹ አሁን ለምሳሌ የዩናይትድ ስቴትስ ሀውስ ኦፍ ሬፕሬዘንታቲቭ ውስጥ ከሰባ እስከ ሰማኒያ ፐርሰንት የሆኑት መቀመጫዎች ሴፍ ሲት ናቸው። እነዚህ ሰዎች እርግጠኛ እንደሚመረጡ ያውቁታል በዚህ በጄሪ ማንደሪንግ ምክንያት። ስለዚህ ለምንድን ነው የክልላቸውን ጥያቄ አንስተው እሱን መልስ ለመስጠት የሚጥሩበት? ተጠያቂነት የማይኖርበት ሁኔታ ይፈጠራል ማለት ነው። ይሄ በተጨማሪ ደግሞ ኮንግረስ ውስጥም በቅርብ ጊዜ እየታየ የበዛ የመጣው የኤክስትሪም ሳይድ የመውሰድ ሁኔታ ኮንሴንሰስ ኖሮ ህግ አውጥቶ ህዝቡ የሚጠቅም ነገር ወደ መስራት ከማተኮር ይልቅ በጣም ፖለቲሳይዝድ የሆነ ኤንቫይሮንመንት ውስጥ የተገባው አንደኛው ምክንያት ይሄ ነው። ምክንያቱም ተባብሮ አማካዊ ነጥብ ላይ ለመድረስ ምንም ኢንሴንቲቭ የለም ወይም ደግሞ የሚያበረታታ ነገር የለም። ወጥቼ ምንም ነገር የሚያስከትልብኝ ነገር የለም። እንደ አንድ ተመራጭ ዙር መመረጥ አውቀዋለሁ። ስለዚህ ይሄ አሉት እነዚህ ችግሮች ናቸው እንግዲህ በጣም የተወሳሰብ ሁኔታ የሚፈጥሩት። ዶክተር ፓሲል እንደው በቅርብ ጊዜ በተካሄዱ ምርጫዎች ይሄ የጄሪ ማንደሪንግ አድራጎት ያመጣቸው አሉታዊ ውጤቶች፣ እንደዚህ አይነቶቹን ችግሮች ደግሞ ለመፍታት የተደረጉ ጥረቶች ካሉ እንደው በምሳሌ አድርገው ቢገልጹልን። እንግዲህ እስከ ማስታውሰው ድረስ በተለይ ፕሬዚደንት ኦባማ ስልጣን ላይ ከወጡ በኋላ ወደ ሁለት ሺህ አስር አካባቢ መትነል የቲ ፓርቲ እንቅስቃሴ ጎልቶ መቶ የነበረበት ጊዜ ነው እና በዛ ጊዜ ሪፐብሊካን ፓርቲው ትልቅ ካምፔን አድርገው አብዛኛውን መቀመጫ ለመያዝ ተዝጋጅ የወጡበት ጊዜ ነበር ወደ ስልሳ ሶስት መቀመጫ ነው ያገኘት እንግዲህ በሁለት ሺህ አስር ከዛ በኋላ እንግዲህ በጣም አብዛኛውን የኮንግሬስ መቀመጫ ክልሎችን ለማካለል እድል አግኝተዋል ማለት ነው። በየስቴታቸው ማጆሪቲ ስለሆኑ ያንን ከያዙ በኋላ አካል ነው። አሁን ለምሳሌ ፔንሲልቬኒያ ብናይ ከአስራ ስምንት ኮንግሬሽናል ዲስትሪክት አስራ ሶስቱን ይዘዋል። የፔንሲልቬኒያ ፖፑሌሽን ደግሞ ህዝብ ሲታይ በአብዛኛው በከተሜ ነው፣ ዳይቨርስ ነው። በዚህ ላይ ደግሞ የፖለቲካ አቋሙ ሊበራል ብዙ ጊዜ አርባን አካባቢ የሚኖሩ ሰዎች ትንሽ ሊበራል ሞት ያላቸው ግን ይህንን አያንጸባርቅም። ሰባ ፐርሰንቱ የስቴቱ ክልሎች በሪፐብሊካኖች ወይ ደግሞ ኮንሰርቬቲቭ ፓርቲ ተይዟል ማለት ነው። እና ይሄ ችግር በጣም መሰረታዊ ችግር ነው። ምክንያቱም ለአንድ ዲሞክራሲያዊ ስርዓት አካውንተብሊቲ እንዲኖር፣ ተጠያቂነት እንዲኖር፣ ግልጽነት እንዲኖር የህዝብን ስሜት ለማንጸባረቅ በዚህ በፌዴራላዊ ስርዓት ውስጥ የተፈጠሩ ተቋሞች ይህንን ሳያደርጉ ሲቀሩ የፖለቲካ ስርዓቱ ትልቅ ክስረት አለው ማለት ነው። እና ከዛ አንጻር በጣም አሳሳቢ ነው የሚሆነው። ይህንን ደግሞ ቅድም እንደተናገርኩት ዋናው የሀገሪቱ ከፍተኛ ፍርድ ቤት ጠቅላይ ፍርድ ቤቱ ለማየት ጥቅም ስላላለ ብዙም ፍላጎት ስላላሳየ ቅድም በጠቀስኩት ምክንያት ማለት ነው። አንደኛ ይሄ የፖለቲካ ሊሽ ነው ብሎ ስላመለ ኮንግረስ ይህን ነገር ማስተካከል ካልቻለ የስቴቶችም ደግሞ የራሳቸውን ማድረግ የሚችሉበት ሁኔታ ነው የፈጠረውና አሁን ብዙ ስቴቶች ውስጥ ምንድነው የሚታየው? አንዳንዶቹ የህገ መንግስት ማሻሻያ ያወጣሉ። ለምሳሌ ፍሎሪዳ በሁለት ሺ አስር የህገ መንግስት ማሻሻያ አውጥቷል እና በዛ መሰረት የሚካለሉት ዲስትሪክቶች ከአድላዊነት ነጻ የሆኑ ብሎ ብዙ መመሪያዎች ያወጣበት ህግ አለ ማለት ነው። በአብዛኛው ደግሞ ወደ ሚችገን፣ ኮሎራዶ ያሉ አካባቢዎች ደግሞ ህዝቡ ራሱ መርጦ ባለትንሽ የፊት ላይ ይሄ ጉዳይ እንዲቀርብ አድርጎ መርጦ በኢንዲፔንደንት ኮሚሽን እነዚህ ክልሎች እንዲካለሉ ነፃ የሆነ ኮሚሽን ተቋቁሞ ይህንን ብቻ የማካለል ስራ እንዲሰራ ያሱ የፈጠሩበት ሁኔታ አለ ማለት ነው። በስቴት ደረጃ የተደረጉ ነገሮች ናቸው። የስቴት ኮርቶችም ደግሞ የስቴት የህግ ሲስተም ደግሞ በአብዛኛው ብዙ ነገሮች ብዙ ውሳኔዎች ሰጥቷል። በዚህ አካባቢ ኖርት ካሮላይና በጣም ኤክስትሪም የሆነ አድሏ የሆነ ሪፐብሊካኖች የመሩት የክልል አከላለል ነበር። እሱ ውድቅ አድርገዋል። ዊስኮንሲንም እንደዚሁ ሪፐብሊካን ኮንትሮል የሆነው ሌጅስሌቲቭ ምክር ቤት ያንንም እንደዚሁ ከልሎ እሱም ፍርድ ቤት ውስጥ ብዙ ውጥንቅጥ ያለው ችግር አጥቶ መጨረሻ ላይ ተወስኗል፣ አግባብ አይደለም ተብሎ። ግን ሜሪላንድ ደግሞ ብንመጣ የዴሞክራቲክ ፓርቲ ነው ጄሪ ባንደር የሚያደርገው። እሱም ደግሞ የፍርድ ቤት ጉዳይ ሆኖ ተይዞ ብዙ ክርክር አስነስቶ መጨረሻ ላይ እዛም ውሳኔ ሰጥቷል፣ ፍርድ ቤት በስቴት ደረጃ ማለት ነው። እና አሁን በአጠቃላይ እንደ ይሄንን ችግር ነው ለማጥፋት ተብሎ የተያዙት አንደኛ ነፃ የሆነ ኮሚሽን አቋቁሞ ከሁለቱም ያሎቀረ ይህን የባካለሉን ስራ እንዲሰራ የሚለው ነው። ሁለተኛው በሕገ መንግስት ማሻሻያ እንደ ፍሎሪዳ እንደታየው የተወሰዱ እርምጃዎች ናቸው ማለት ነው በሂደት ላይ ያለ ብዙም የሚያነጋግር ይህንን ለብዙዎች እንግዳ የሆነ ነገር ግን እጅግ በጣም አስፈላጊ ጉዳይ ያወያዩን ዶክተር ፋሲል ቸርነት በጆርጂያ ስቴት ዩኒቨርሲቲ የፖለቲካ ሳይንስ ተባባሪ ፕሮፌሰር። እናመሰግናለን። ተስፋ እናደርጋለን መልሰን በሌላ ርዕስ እናገኝታለን። እግዜር ይስጥልን። አመሰግናለሁ። እናንተም ያችን አብስታችሁ ይህን ነገር ለህዝብ ማቅረብ ስለመቻላችሁ አመሰግናለሁ። ክብራትና ክብራን የራዲዮ መጽሔት ተከታታዮች፣ አሁን ደግሞ ቀደም ብለን እንዳስተዋወቅ ነው በመጀመሪያው አጋማሽ ስርጭታችን ጀመር ወዳደረግነው ነው አርቲፊሻል ኢንቴሊጀንስ የሰው ሰራሽ ልህቀት በሕክምናው ዓለም የሚኖረውን ፋይዳና ፈተናዎቹን ወደሚመለከተው ውይይት ነው የምንመለሰው። እልባት ባደረግንበት ጥያቄ እንደረደራለን። እስኪ ወደ ፈተናዎቹ እንሻገር። ደጋግማችሁ ያነሳችሁት የመሰረተ ልማት እጥረት ከችግሮች አንጻር የሚታይ መሆኑ ይጠቀሳል። በመረጃ ሽግግሩ ረገድ በተለይ ህክምናን የመሰለ ምስጢራዊነት ያላቸው በሐኪሙና በህመምተኛው መካከል ብቻ የሚቀሩ የግለሰቦች ጉዳዮች ሳይቀሩ አደጋ ላይ ሊወድቁ ይችላሉ የሚለው ስጋት እዚህ ባለንበትም ሀገር ያሳስባል። ሌሎችንም ጨምረው የትኞቹ ከወዲሁ መታሰብ አለባቸው ይላሉ? ችግሮቹ ከታወቁ ደግሞ በተጓዳኞች ምን መታሰብ አለበት? ዶክተር ብርሃኑ በጣም ቆንጆ ጥያቄ ነው። እሺ መሰረተ ልማት ያልካት ላይ የኢንፍራስትራክቸሩ ትንሽ አንድ ነገር ልጨምር እና፣ እሱ ትልቁ አንዱ የኢንተርኔቱ ግንኙነት ነው። በጣም ትልቁ ነገር፣ እሱም ደግሞ ለምሳሌም በኢትዮጵያ አይነት ሀገር ያለው የኢንተርኔት ግንኙነት አነስተኛም ሆኖ፣ በዚያ ላይ ደግሞ በየጊዜው በሚፈጠረው ግጭት መንግስት የመጀመሪያ የሚያደርገው እርምጃ ያንን ማቋረጥ ነው። እሱ አንደኛ ለችግሩ መፍትሄ አይሰጥም። ሁለተኛ ለሀገሪቱም ኢኮኖሚ ትልቅ ትልቅ እንቅፋት ነው የሚሆነው። ለምሳሌ አንድ ስታቲስቲክስ ብነግርህ በአመት አንድ ፐርሰንት ኢንተርኔት ያለህን ግንኙነት ብትጨምር ሀገሪቱ ጠቅላላ ኢኮኖሚ ወይም የሀገሪቱ ጂዲፒ ላይ ወደ ስድስት ፐርሰንት ያሳድግልሃል። ይህ እንግዲህ ለዚህ ለአርቲፊሻል ኢንቴሊጀንስ ብቻ ሳይሆን ለአጠቃላይ ለሀገሩ ኢኮኖሚ ሳይ ነገር ነው። እና ኢትዮጵያ መንግስት ይህንን በደንብ የተረዳ አይመስልም። የሆነ ግጭት መጣ በተባለ ቁጥር መጀመሪያ የሚያደርገው እርምጃ ያንን ኢንተርኔት ማቋረጥ ነው። ይሄ እንግዲህ ሊያመጣ የሚችለውን የኢኮኖሚ ቀውስ በቀላሉ መገመት ይቻላል። ንቁ ችግር ያ ነው እንዳልከው። ግን የዳታ ፕራይቬሲ የሰዎችን መረጃ ጠብቆ መያዝ እንኳን ለእንደ ኢትዮጵያ አፍሪካ አይነት ሀገሮች እዚህም ሀገር ትልቅ ትልቅ እሹ ነው። እና እሱ እንግዲህ አንደኛ ብዙ ህግ ያስፈልገዋል። እዚህ ሀገርም አውሮፓ ጥሩ ጥሩ ህጎች አውጥተዋል። ጂዲፒአር የሚባል አለ። ዩሮፕን ግለሰቦችን መረጃ ጠብቆ እንዲያ የሚያስ ህግ በጣም ጠንከር ያላለ እዚህም ሀገራን ሂፓ የሚባል ህግ አለ ግን ገና አርቲፊሻል ኢንቴሊጀንስ ዳታን በሚመለከት ኮንፈረንስ ቢሆን ህግ ገና የወጣ አይመስለኝም። እንደ ኢትዮጵያ አይነት ሀገር እንግዲህ በጣም ህግ ከሌለ ብዙ አይነት ዳታ ነው እንግዲህ የሚሰበሰቡ ያ ዳታ በደንብ ካልተያዘና ያላግባቡ ሰው ከተጠቀመበት ሊያመጣ የሚችለው አደጋ በጣም ከባድ ነው። እዚች ላይ አንድ ነገር ጠቀስ ለማድረግ ለምሳሌ ኢትዮጵያ አንድ ፋይዳ መሰለኝ አንድ ዌብሳይት አለ። ምንድን ነው ኢትዮጵያ ውስጥ አሁን የኢትዮጵያን ብሔራዊ መታወቂያ ወረቀት የሚባል ነገር ተጀምሯል ይመስለኛል። የኢትዮጵያ ናሽናል አይዲ ፕሮግራም ነው የሚለው ዌብሳይቱ። እዚያ ላይ ስመለከት በጠቅላላ ኢትዮጵያ ውስጥ አሁን አንድ ሶስት ሚሊዮን የሚያህል ሰው የተመዝግበዋል። ግን በኢትዮጵያ ውስጥ ያለውን ሰው በሙሉ የዚህ አይነት አይዲ የመስጠት ሀሳብ አለ። ዲጂታል አይዲ ይሉታል እዚህ ሀገር። ይሄ ምንድን ነው እንግዲህ ዲጂታል አይዲ ሲያወጡ እነኝህ ሰዎች የእጅ አሻራ ይሰጣሉ፣ የአይን አሻራ፣ ፖቴንሽል ዲኤንኤም፣ ሁሉም ብዙ የአንዳንድ ግለሰቦችን ግላዊ መብት በጣም ሊጻረር የሚችል መረጃ ሁሉ መሰብሰብ ይቻላል። አሁን ሶስት ሚሊዮን እንትን ብለናል። ዘጠና ሚሊዮን ነው የምናስይዘው ብለዋል። እና ይሄ አደጋው በጣም በጣም በጣም ማሰብ ከሚቻልበት በላይ ነው። ይሄ ሁሉ ዳታ ተሰብስቦ በዚያ ላይ የአርቲፊሻል ኢንቴሊጀንስ ቴክኖሎጂ ከተጨመረበት ይህ እንግዲህ እዛ መልክ እንደ ኢትዮጵያ አይነት ሀገር ቅድም ያልነው የዚህ የመሰረተ ልማት ወይ ኢንፍራስትራክቸር የግድ መኖር የለበትም፣ በተውሶም ሊመጣ ይችላል። እንደ ኢትዮጵያ አይነት ሀገሮች ደግሞ ከዚህ ከአረብ ሀገር ራ ብዙ ግንኙነት አላቸው። አረቦቹ ደግሞ ያላቸው ይሄ ቴክኖሎጂ በዚህ በኤአይ በኩል በጣም ወስቱ የሚተናነስ አይደለም። ያንን ተጠቅመው ለማይሆን የፖለቲካ አላማ ሊጠቀሙበት እንደሚችል ምንም ጥያቄ ነው። ምክንያቱም ኦልሬዲ ኢትዮጵያ ውስጥ ይሄ ነገር ተጀምሯል። ይሄ ምንም አይነት ሕግና ቁጥጥር በሌለበት ሁኔታ እያንዳንዱን ግለሰብ የት ተንቀሳቀሰ፣ የት ከማን ጋር ተገናኘ፣ የት የት ይህን ሁሉ መቆጣጠር የሚያስችል ቴክኖሎጂ ነው። እንግዲህ ይህ ቴክኖሎጂ ይሄ በሕግ ማዕቀብ ካልተያዘ ሊያመጣ የሚችለው አጣ በጣም ከባድ ነው። ደግሞ መቼም አፍሪካ ውስጥ መሪዎቻችንን ያለፉት ብዙ አመታት እንደሚያሳዩን አንድ ቴክኖሎጂ በመጣ ቁጥር የራሳቸውን ስልጣን ለማጠናከር ነው የሚጠቀሙበት። በጣም በጣም የሚያስፈራኝ አደጋ እሱ ነው። ለምሳሌ አሁን ይሄ ቅድም እንደተጠቀሰው የባዮሜትሪክ ዴታ የሚባል ነገር አለ። የሰዎችን ለምሳሌ ፎቷን፣ የሰዎችን ድምፅ፣ የሰዎችን ዲኤንኤ ማስቀም የዚህ የእጅ የአይና ሻ ያ ሁሉ ተሰብስቦ ከተያዘ አንድም ሰው ከመንግስት ቁጥጥር ሊሆን አይችልም ማለት ነው። ሁሉም ህዝብ ላይ አተኩሮ ማየት አለበት። ነገር ና ቴክኖሎጂ ለመጥፎ ነገር ሊሆን ምን ጥያቄ የለም። ይህ የግለሰቦችን መረጃ በዚህ ደረጃ ጥልቀት ያላቸው ያንን ሰው ማንነት የሚያረጋግጡ የሚያሳዩ መረጃዎች ሰዎችን ለመርዳት ለአገልግሎት በሚውሉባቸው ተቋማት ሳይቀር የሚያዙበት መንገድ ጥንቃቄ እንዲኖረው፣ በአንጻሩ መንግስታት የግለሰቦችን መረጃዎች የዜጎችን ነጻነት ሊገድቡ የሚችሉ ሁኔታዎች እንዳይፈጥሩ ከሚፈለጉት ጉዳዮች ውስጥ አንዱ ነው። እንግዲህ በምዕራቡ ዓለም ህጉ እንዲከበር ያን ያለፈ ነገር እንዳይወጣ ጥረት እንደሚደረግበት ይታወቃል። ማህበረሰብ ራሱም ስለዛ ግንዛቤ እንዲኖረው ይጠይቃል። ዶክተር ምስራቅ እንደው ከዚሁ አያይዘን ብንመለከት ይሄ የግል መረጃ ተላልፎ መንግስትም ይሁን ሌሎች አካላት እጅ እንዳይወድቅ የሚጠየቀውን ያህል መጀመሪያ በሕክምናው ረገድ ለግለሰቡ ለሚጠቅም ዓላማ የአንድ ሰው ዴኔ በምርመራ ይታያል። የአሁን ብቻ ሳይሆን ሊገጥሞ የሚችሉ በሽታዎች ለመለየት በርካታ ጠቅሞች አሉት። ነገር ግን መረጃውን የሚይዙ ክፍሎች ያን አቅም አላቸው ወይ? ያ ጥበቃ በራሱ ከህግም በላይ ደግሞ ጥበቃ ማድረግ ከአቅም ጋር የተገናኘም ፈተና አለውና ይህን በተመለከተ በአፍሪቃ ያለው ተሞክሮ ምን ይመስላል? ምንስ የጥንቃቄ አማራጭ ነው የሚታያቸው? እንግዲህ አርቲፊሻል ኢንተልጀንስ ሲስተም ወይንም ኤኒ ሲስተም ከውጭ በምናስገባበት ጊዜ መጀመሪያ ማየት ያለብን ውጭ ያለው በምን አይነት ነው፣ ይሄንን አይዴንቲቲ ፕሮቴክሽን በምን አይነት ነው የሚያደርገው። አሁን በአፍሪካ ዩኒየንም በዲፍረንት አፍሪካን ካንትሪስም ይሄ ነገር እየታሰበበት እና እየተሰራ ነው ያለው። ስለዚህ አሁን ባለሙያዎችም ኢንቮልቭድ ሆነው በምን አይነት ነው ይሄን ማድረግ ያለ ተብሎ ከውጭም ተለምዶ ወስዶ መስራት የሚያስፈልግ ይመስለኛል ነው እንጂ ገና ይሄ ተፈርቶ ተብሎ የአርቲፊሻል ኢንተሊጀንስ ብዙ ለህክምና የሚጠቅም ነገር እያለው ዝም ብለን ማለፍ አንችልም ነገር ግን ያንን ፕሮቴክሽን ደግሞ የሂውማን ፕሮቴክሽን መንግስትም ሆነ ወይንም መንግስት ያልሆኑ ተቋማት መስራት ያለባቸው ይመስለኛል። ይሄ እኛ ሀገር ብቻ ሳይሆን በህክምና በኩል ይሄ ህግ የእያንዳንዱ ሀገር ይህንን ህግ ማውጣት አለበት። ስለዚህ የህክምና ባለሙያዎች እዚህ ላይ በጣም መስራት ያለባቸው ይመስለኛል። አንዱ ደግሞ ዋናው መጠንቀቅ ያለብን ለምሳሌ ዴታ፣ የሄልዝ ዴታ ማለት ነው፣ በየቦታው አለ አሁን ለምሳሌ ኢትዮጵያ ያን እንደሆነ ምናልባት ጅማ ዩኒቨርሲቲ ኤች አይ ቪ ኤድስ ዴታ ብዙ አለው። ባህር ዳር ምናልባት የማሌሪያ ብዙ አለው። ነገር ግን እነዛ ዴታዎች አፕሮፕሪየትሊ በአርቲፊሻል ኢንተሊጀንስ መጠቀም ይችላሉ ወይ? እነሱ ሬዲ መሆን አለባቸው። ዴታ ሳይንቲስት፣ ዴታ ማኔጅመንት የሚባሉት እሱ ላይ መስራት አለባቸው። ዴታውንም እንዴት ነው አክሰስ የሚያደርጉት? መጀመሪያ መደረግ ያለበት የዴታ ጥራትና አከመቻቸት መጠናት አለበት እና ይሄንን ያልኩበት ምክንያት ምንድን ነው? አርቲፊሻል ኢንተሊጀንስ ሲስተም ለምሳሌ ለአሜሪካ የተጻፈ ከሆነ ቀጥታ ኢትዮጵያ ውስጥ መጠቀም አንችልም። ያንን አርቲፊሻል ኢንቴሊጀንስ ሲስተም የተጠቀሙት ዴታ የዩኤስ ዴታ ሊሆን ይችላል። ስለዚህ አሁን እኛ ያንን ወደ ኢትዮጵያ ማምጣት ከፈለግን የራሳችን በደንብ የጸዳና በደንብ የተከማቸ ዴታ እኛ ይሄ ዴታ አለን፣ ስለዚህ አርቲፊሻል ኢንቴሊጀንስ ሲስተሙን በእኛ ዴታ ትሬን አድርጉልን እና እንደዛ ካደረጉ ያ ቀጥታ ለኢትዮጵያ ጠቃሚ ይሆናል ማለት ነው። ነገር ግን ትሬይን የሚደረገው አሜሪካ ባለው ዴታ ከሆነ ግን ምናልባት ላይጠቅመን ይችላል። ገንዘብ ማውጣት ብቻ መሆን ይችላል እና ይሄ በጣም ትልቅ ችግር እና መጠናት ያለበት ነው። ያንን አርቲፊሻል ኢንተሊጀንስ ሲስተም ደግሞ አንዴ ከወሰድነው በኋላ ፐርፎርማንሱን ወይንም ጥሩ እየሰራ መሆኑን የምንለካው እና እሱም የመለኪያ ዘዴ ያለው ልክ እንደ ማንኛውም ፕሮዳክት ማለት ነው። ጠቃሚ ለሀገሪቱ ይጠቅማል ወይንስ አይጠቅምም ለኢንስቲቱሽኑም ይጠቅማል ወይም አይጠቅምም የሚለውን ማየት አለብን እንጂ ዝም ብሎ አርቲፊሻል ኢንቴሊጀንስ ሲስተም ስለሆነ ቀጥታ መጥቶ እኛ ጋር ይጠቅማል ማለት አይደለም። መልካም፣ ምናልባትም የሚቀጥለውን ጥያቄ ጋር የሚወስድ ሀሳብ ነው ዶክተር ምስራቅ ያነሱት ዶክተር ብርሃኑ፣ ይሄ በዚህም ሀገር የቴክኖሎጂው ፈጣሪዎች ራሳቸው የተፈተኑበት አንዳንዶቹ ለሁሉም የሚሆን ወይም ደግሞ ምክንያታዊ የሆነ መረጃ ከመጀመሪያውኑ ካላገኘ ሌሎችን የማግለል ተጽዕኖ ሊያሳድር ይችላል የሚለውን ጥያቄ ለመመለስ አንዳንዶች ጉግልን ጨምሮ የሞከሩት ጨርሶ ለየት ያለ አይነት አቋም ወሰደ፣ የሚል ከሌላኛው በኩል የሚተችበት ቀርበዋል። እንዲህ ያሉት ስጋቶች እዚህም ሀገር ስር የሰደዱ ናቸው እና አንዳንድ ነገሮች ለተወሰነ ማህበረሰብ ብቻ መነሻው ያ ከሆነ የሚያገለግሉትም ያን ብቻ ይሆናል ለይተው ሊያገሉ ይችላሉ ብዙ ስጋቶች አብረው ተዛምደው ይነሳሉ እንዲህ ያሉት ቴክኖሎጂዎች ድንበር ተሻግረው ባህር ተሻግረው አፍሪቃ ሲዘልቁ ዶክተር ምስራቅ ያነሱትን ቀድሞውንም እነሱን አስበው የተሰራ ስላልሆነ የተሰራው መረጃ ያን ያካተተ ካልሆነ ክፍተቶች አይኖሩም ወይ እነኛን ክፍተቶች እንደው ከወዲሁ ማየት የሚቻል ነገር ይታዩታሉ ወይ ደመም ዶክተር ምስራቅ እንዳለችው ይሄ ትልቁ ትልቁ ችግር ነው ምክንያቱም አርቲፊሻል በዳታ ነው በመረጃ ነው የሚሰራው። ያ መረጃ ደግሞ የተሰበሰበው አፍሪካን ወይ ኢትዮጵያን ወይም የተወሰነውን ኅብረተሰብ እንዲረዳ ተብሎ ካልሆነ በስተቀር የሌላውን መረጃ አምጥቶ እኛ ጋር መጠቀም አይቻልም። ስለዚህ ነው እንግዲህ በጣም የተጣራ የዳታ አሰባሰብ፣ እሱም ከዚህ ከመሰረተ ልማቱ ጋር ይያያዛል የሚያስፈልገው እና ዶክተር ምስራቅም እንደጠቀሰችው የዲጂታል ሊትሬሲ ወይም ደግሞ የዚህ የኮምፒውተር ወይም የዲጂታል መሰረተ ትምህርት ልበለው እሱ ደግሞ በጣም አስፈላጊ ነው። ከዋናው ትምህርትን በተጨማሪ ተጠቃሚውም ለምሳሌ በሕክምና አካባቢ ሐኪሞቹም ትንሽ የዚህ አይነት እውቀት ሊኖራቸው ይገባል። መልካም ዶክተር ብርሃኑ አለማየሁ፣ ዶክተር ምስራቅ ገዝሙ እንግዶቼ ለጊዜያቸው አመሰግናለሁ። በሌላ መሰል ውይይት እንደማገኛችሁ ተስፋ አድርጋለሁ። ለአሁኑ ጊዜ ይስጥልኝ። በጣም እናመሰግናለን። ክቡራትና ክቡራን የራዲዮ መጽሔት ተከታታዮች፣ በፕሮግራማችን በተስተናገዱት ርዕሰ ጉዳዮች ዙሪያ ያላችሁን አስተያየት እንዲሁ በጽሑፍም ሆነ በድምፅ እንዳመቻችሁ ልታደርሱን ተጋብዛችኋል። ለምሽቱ ያልነውን ታዲያ በዚሁ ማብቃታችን ነው የቀረን። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ዘወትር በየዕለቱ ከምሽቱ ሶስት ሰዓት እስከ አራት ሰዓት በ22፣ 25 እና 31 ሜትር ባንዶች እንዲሁም በኢትዮ ሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ። ነገ ሰኞ ከምሽቱ በሶስት ሰዓት በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና ቆንጅ ይታየነን በዚሁ ተሰናበትን። ሰላም፣ በደና አደሩ።